አምስት መቶ ሺህ ብር ለመሸለም አሁኑኑ ፎሎ ያደርጉ ከዛ ኮሜንት ቦታው ላይ አካውንት ቁጥሩን ይጻፉ፣ ከዛ ሸር ያድርጉ። አሁኑኑ አምስት መቶ ሺህ ገቢ